ድሬዳዋን የሚያስተዳድሩ ሶስት የኢህአደግና ሁለት አጋር ፓርቲዎች በብልጽግና ፓርቲ ስር በጋላ በጋራ ለመስራት መስማማታቸውን አዲስ ቸኮል ከዚያው ዘግቧል። ወደ ተከታዩ ዘገባ እንለፍ። በድሬዳዋ ያለው የፓርቲ አደረጃጀት በየብሔራዊ ድርጅቶች መሆኑ ቀርቶ በብልጽግና ፓርቲ ስር እንዲሆን ከስምምነት ላይ ደርሰዋል። የድሬዳዋ አስተዳደር ፖለቲካዊ መራ የነበረው የየብሔር ድርጅቶቹ ጣምራ አደረጃጀትም እንዲሁ ቀርቶ በአንድ የብልጽግና ፓርቲ ስር በጋራ ሊመሩ ወስነዋል። የየፓርቲዎቹ ንብረቶችና ቢሮዎቹን በጋራ የሚጠቀሙበት አቅጣጫ እንደሚኖር ነው ከሁለቱ ቀን ጉባኤ በኋላ የተወሰነው። ይህንን ስምምነታቸውንም የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የአማራ ዲሞክራሲያዊ ፓርቲ አዴፓ፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህዴን፣ እንዲሁም የሶማሌ ዲሞክራሲያዊ ፓርቲ ሶዴፓና የአረር ብሔራዊ ሊግ ሀብሊ ድሬዳዋ ቅርንጫፍ ጽሁፈት ቤቱ አመራሮች በአካሄዱት የፊርማት ስነስርዓት አረጋግጠዋል። ይህ በድሬዷ ደረጃ የተጀመረው የውሁድ ፓርቲነት እንቅስቃሴ ለድሬዷ ምን ማለት እንደሆነ ጥያቄ ያቀረበላቸው የአስተዳደሩ ምክትል ከንቲባ አቶ ከዲር ጀዋር ይህንን ብለዋል። ድሬዳዋ ያው ሁሉም የአከሌ ብሔር የአከሌ ብሔር ከሚል በተቀመጠው መዋቅር አደረጃጀት እስከ ታች ድረስ ደረጃ ይወርዳል። በዛ መልኩ ደግሞ ምን ይሰራል የሚለው አሁን ውይይት ላይ ነን ያለ ነው። መመሪያዎች ይመጣሉ። በተለይ ድሬዳዋና አዲስ አበባ ላይ በፌዴራል ነው የተወሰነው። ገና እነሱ አሁን ምንድን ነው የሚሆነው የሚለው ነገር ላይ በዚሁ አደረጃጀትም እየተሰራ ስለሆነ ምንም ችግር የለውም። ግን አብዛኛው ከዚህ ከብልጽግና ፓርቲ ጋር ተያይዞ እንዴት ነው የሚሸነሸነው የሚለው ከዚያ በሚሰጠው መመሪያ ላይ ለድሬዳዋ ህዝብን ምንድን ነው የሚሆነው የሚለው በግልጽ ይፋ የምናደርግበት ነገር ነው ና ኢህአዴግ እሱ የለም። አሁን እሱ ስሙ ኦሬዲ ቀብረ ነው አለ ሶዴፓም ያዲግ የምንለው ነገር የለም። ይቀራሉ ጣምራ በጣምራ ተመራ ይሄ ጥያቄው 40 40 20 ሆነ የሚለው ነገሮች ሁሉ ይከስማሉ። አሁን በኋላ ሀገርን ለመበጥበጥ የሚፈልግ አካል ካልሆነ በስተቀር በዚህ ውጪ ማንም ብሔሩም ቋንቋም የተነካም የለም። ማንም ደግሞ ግን በተቀመጠው ሬሽዮ ይሄዳል። አሁን ራሳቸው ሲያስቀምጡ ከቆዳ ስፋት ከሌሎች ከሌሎች አንጻር ለሌሎች ክልሎች እንደሚሰጡ የፓርቲ ውህደት ራሱ በዛ መልክ ነው የሚሄደውና አንዱ ነው የሚጠቀመው አንዱ ነው የሚጎዳው የሚል ነገር ሳይሆን በዛ መልኩ ፓርቲዎቹ ስምምነት ከመፈራረም ባለፈ በአዲሱ የብልጽግና ፓርቲ ፕሮግራምና ደንብ ዙሪያ ለሁለት ቀናት ውይይት አካሂደዋል። በዚህ ውይይት ላይ በብዙ ጉዳዮች ላይ የጋራ መግባባት እንደነበረ የጉባኤው ተሳታፊ የሆኑ አመራሮች ለቪኦ አስታውቀዋል። ሆኖም ተጨማሪ ማብራሪያ ያስፈልጋቸዋል ተብለው በተለዩ ጥያቄዎች ዙሪያ ባለፈው ማክሰኞ ሌላ መድረክ የተዘጋጀ ሲሆን ከብልጽግና ፓርቲ ዶክተር አለሙ ስሜ መጥተው ማብራሪያ ሰጠዋል። ዶክተር አለሙ ስሜ የኢትዮጵያ ሕዝብ በቋንቋ የመገለገል ራስን በራስ የማስተዳደር እና የመሳሰሉ መብቶችን የብልጽግና ፓርቲ አያስቀርም ወይ ተብሎ ለቀረበው ስጋት የጎደለን ለማ በመሟላት እንጂ ያገኘነውን ለማስቀረት አይደለም፣ ፓርቲ የምናቋቁመው ብለዋል። ኢትዮጵያዊ ኦሮሚ አገኝቶ እያጣጠሙ ያለውን ድሎች ለመቀነስ አይደለም፣ የአጣው ድ ለመጨመር ነው። ከዚህ አንጻር ፌዴራሊዝም ጎድሎ ቢኖረው የኢትዮጵያ ሕዝብ አልተቃወሙም። ፌዴራሊዝም አደረጃጀት የኢትዮጵያ ሕዝብ ያልጠየቀው ከአንዱ ቦታ ሌላ ቦታ ሄደው ማስተዳደር ከየት ነው የሚመጣው? ጨፍላቂነት፣ ጸረ ፌዴራሊስቶች ናቸው ተዋሉ ማን ነው ከተዋሪ ፓርቲዎች ውስጥ ራስን በራስ የማስተዳደር መብት ያልተቀበለ? ህወሀት ውህደቱን የሚቃወመው በመርህ ሳይሆን ያልተገባ ድርሻውን ስለሚያስቀርበት ነው ሲሉ ዶክተር አለሙ ተችተዋል። ለውጥ ከተለወጠ በኋላ ነው የህወሀት አቋም እየተለወጠ የመጣ መጀመሪያ ውህደቱ ካልተደረገ የሚል ድርጅት የምትል ድርጅት ከለውጥ በኋላ አንጣበትም አሁን አይደለም። ከምርጫ በኋላ ምናምን የሚል ሰበብ ማምጣት አመጣቸው። ህዋት እስካሁን በእኛ መድረክ ላይ በእኛ መድረክ ላይ ውህደት አሰልሙ፣ ውህደት ጨፍላቂ ነው፣ ውህደት አሀዳዊ ነው ብላ አታውቅም። ስለሌለ ውደት የማይፈልገው ህዋቱ በደንብ ያውቃል። ጠንካራ እንደሚያደርገን፣ ምርጫ እንድናሸንፍ እንደሚያደርገን ህዋት በደንብ ያውቃል። ያው የእነሱ አማራ ሲናገሩ ሰምታችኋል። የተገባ ድርሻውን አሳጣት፣ የሚገባ ድርሻውን አሳጣት የማይገባ ድርሻውን ስለማያሳጣት ነው ውህደቱን ያልፈለገችው። ህወሓት በፓርቲው ደንብ ዙሪያ ሳንወያይ ውህደቱን ልንቀበል አንችልም በማለታቸው በደንቡና ፕሮግራሙ ላይ እንዲወያዩና አለ የሚሉትን ጉድለት እንዲጠቁሙ ተነግሯቸው እስካሁን ምንም ምላሽ አልተገኘም ብለዋል ዶክተር አለሙ። የብልጽግና ፓርቲን በደንብና ፕሮግራሙ ላይ እየተወያየ ያለው በህወሓት ጥያቄ መሰረት ነው ብለዋል ጠቅላይ ሚኒስትሩም የህወሓት አመራሮችን በተናጠል ሰብስበው ጉባኤ ጠርተው ከተወያዩ በኋላ በፈለጉት ጊዜ መምጣት እንደሚችሉ ነግረዋቸዋል ብለዋል ዶክተር አለሙ። ሆኖም ህወሓት ውህደቱን ሳይቀበለው ከቀረ የብልጽግናን ሀሳብ በሚቀበሉ የትግራይ ተወላጆች አማካኝነት የብልጽግና ፓርቲ በትግራይ ቅርንጫፍ እንደሚኖረው ዶክተር አለሙ አስታውቀዋል። አቶ ለማ መገርሳ ያነሱትን የልዩነት ሀሳብን በተመለከተም የአቋም ልዩነቱ ችግር እንዳልሆነ ነገር ግን የአቋም ልዩነቱ መጀመሪያ በሚዲያ ከሚቀርብ በፓርቲ ቢቀርብ የተሻለ ነበር ብለዋል። እኔ እስከማውቀ ድረስ ከህወሀት መስጠቀም በግለሰብም እንደ ድርጅትም በልዩነት የወጣ የለም። በዚህ ውህደት ባለኝ መረጃም በልዩነት የወጣ አካል የለም። ኦዲፒ ስራ አስፈጻሚ ላይ፣ ማዕከላዊ ኮሚቴ ላይ በልዩነት የወጣ አካል የለም። ኢህአዴግ ስራ አስፈጻሚ ላይ ህወሓት ብቻ በልዩነት ወጣ። ኢህአዴግ ምክር ቤት ላይ ህወሓት ስላልነበረ፣ በሙሉ ድምጽ አጽድቀናል ማለት ነው። ከዛ በኋላ ልዩነቶች ከመጡ ችግር የለውም። በዲሞክራሲ ስርዓት ዛሬ ትክክል ከመሰለኝ ነገ ደሞ የሆነ ነገር ትክክል መስሎ ካልታየኝ ትክክል አይደለም ብለን ሀሳባችንን ማራመድ የዲሞክራሲ ስርዓት። ልዩነት ሀሳብ የት መቅረብ አለበት የሚለውን ደግሞ መስተካከል ያለበት ነገር ደግሞ መስተካከል አለበት። የልዩነት ሀሳብ መጀመሪያ መድረክ ላይ ነው መፋጨት ያለበት መድረክ ላይ ሶሉሽን መስጠት። ወደ ሌላ ወደ ሚዲያ ምንም መውሰድ ትችላለህ። ከዛ ውጪ የተለየ ሀሳብ ያለው ሰው መታፈን የለበትም። ዶክተር አለሙ የብልጽግና ፓርቲ ምስረታን በተመለከተ ህወሀቶች የአቋም ልዩነት ካሳዩበት አንድ መድረክ በስተቀር በየደረጃው በነበሩ የድርጅትና ኢህአዴግ መድረኮች የልዩነት ሀሳብ አልነበረም ቢሉም አቶ ለማ መገርሳ ግን ከሳምንት በፊት ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቆይታ በፓርቲው ውህደትም ሆነ በመደመር ጽንሰ ሀሳብ ላይ ያላቸውን የአቋም ልዩነት ሲያነሱ መቆየታቸውን መናገራቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።